በመቀጠል በሶስት ርዕሶች ላይ ወደሚያተኩረው የዜና መጽሔት ጥንቅሮቻችን እናልፋለን። እነሱም ፔን ካናዳና ተሸላሚው እስክንድር ነጋ፣ የሚናው አደጋና አደናጋሪው የሟቾች ቁጥር እንዲሁም የቻይናው መሪ የብሪታንያ ጉብኝት የሚሉ ናቸው። መቀመጫውን በቶሮንቶ ካናዳ ያደረገው ፔን ካናዳ የተባለ ለጸሐፍትና ጋዜጠኞች መብት የሚሟገድ ድርጅት በኢትዮጵያ በእስር ላይ ለሚገኘው ጋዜጠኛ እስክንድር ነጋ ዋን ሂማኒቲ አዋርድ የተባለውን ሽልማት እንደሚያበረክት ገለጸ። ሽልማቱም የ5000 ዶላር ዋጋ አለው ተብሏል። ፔን ካናዳ ከ148ቱ የፔን ዓለም አቀፍ ማዕከላት መካከል አንዱ ሲሆን ሽልማቱን በየአመቱ የሚያበረክተው በጽሁፎቻቸው የሚያነሷቸው ሀሳቦች ድንበር ሳያገዳቸው በተለያየ ባህልና ወግ ውስጥ የሚኖረውን ህብረተሰብ ማስተሳሰር ለቻሉ ጸሀፍት አሊያም ጋዜጠኞች ነው። በጉርጉሩሲያዊው ከታህሳስ 22 እስከ ህዳር 1 2015 በሚቆየው 36 ኛው ዓለም አቀፍ የጸሀፍት ፌስቲቫል ላይ ነው ፔን ካናዳ ሽልማቱን ለታሳሪው ጋዜጠኛ የሚያበረክተው። የፔን ኢትዮጵያ ተወካዮች እስክንድርን በመወከል ሽልማቱን ይቀበላሉም ተብሏል። ናትናኤል ወልዴ ከዋሽንግተን ዲሲ ተጨማሪ ዘገባ ልኮልናል። ጋዜጠኛ እስክንድር ነጋ ያሸነፈው ሽልማት ዋን ሁማኒቲ አዋርድ ተብሎ የሚጠራ ሲሆን ይህ ሽልማት እንደ ኤሮፒያን አቆጣጠር ከ2006 ጀምሮ በተለያዩ ጊዜያት ሐሳባቸውና እምነታቸውን በጽሁፎቻቸው በመግለጻቸው ብቻ ለእስር እንግልትና ሞት ለተዳረጉ እውቅ ጸሐፍትና ጋዜጠኞች ተበርክቷል። ፔን ካናዳ እጩዎችን የሚመርጠው ዓለም አቀፍ ሐሳብን የመግለጽ ነጻነት መረብ ከተባለ ኮሚቴ ጋር በጋራ በመሆን ነው። የአንድ ስብዕና ሽልማት አሸናፊዎች የጻፏቸው ጽሑፎች ድንበር ሳያግዳቸው በተለያዩ ባህልና ወግ ውስጥ የሚገኙ ሰዎችን እርስ በርስ ማስተሳሰር የቻሉ ናቸው ይላሉ የፔን ካናዳ ፕሮግራሞች አስተባባሪ የሆኑት ሚስተር ብራንደን ዲኬሪስ። ሽልማቱ የሚሰጠው በእኛ እምነት በጽሁፎቻቸው ድንበር ሳያግዳቸው በተለያየ ባህልና አመለካከት ውስጥ ያሉ ማህበረሰቦችን እርስ በርስ ማገናኘት ለቻሉ ጸሀፍት ነው። በሽልማቱም ስማቸውን ከፍ አድርገን እንዘክራለን። እኛ ለአመጽ የሚገፋፋ ጽሁፍ የሚጽፉትን ጸሀፍታ አናበረታታም። እርግጥ እስክንድር የተከሰሰው በጽሁፉ አመጽን አነሳስተዋል፣ ብሔራዊ ደህንነትን አደጋ ላይ ጥለዋል በሚል ነው። በእኛ እምነት ግን ይህ ውንጀላ የተሳሳተ ነው። ጋዜጠኛ እስክንድር ነጋ በቀረበበት የሽብርተኝነት ክስ የ18 ዓመት እስራት ተፈርዶበት በእስር ላይ ከዋለ አራት ዓመታት ያህል አልፏል። ፔን ካናዳ በዚህ ሰዓት ለምን ለእስክንድር ነጋ የአንድ ስብዕና ሽልማት መስጠት አስፈለገው? ሚስተር ብራንደን ይመልሳሉ። እኛ ይህንን ሽልማት ለእስክንድር ስንሰጥ አንድም ለእሱ ያለንን አጋርነት ለመግለጽ እንዲሁም ደግሞ የፔን ካናዳ አንዱ ተልእኮ የሆነውን ጸሀፍት በእስር ቤት በሚውሉበት ሰዓት እንዳይዘነጉ የሚለውን መርሃችንን ለመተግበር ነው። ለበርካታ ዓመታት በኢትዮጵያ በጋዜጠኝነት ሙያ ተሰማርታ የነበረችው ስመኝሽ የቆየ በዋሽንግተን ዲሲ ትኖራለች። ናሽናል ኢንዶመንት ፎር ዴሞክራሲ በተባለ ድርጅት ውስጥ በኢትዮጵያ ያለውን ጋዜጠኝነትና የመገናኛ ብዙኃንን በተመለከተ ጥናት በመስራት ላይ ትገኛለች። ፔን ካናዳ ለእስክንድር ነጋ የሰጠው የአንድ ስብዕና ሽልማት ለታሳሪው ከፍተኛ ድል ነው ትላለች። ትልቅ ዓለም አቀፍ እውቅና ሲሰጠው ለእሱ አንድ ትልቅ ውጤት ነው። ምክንያቱም እስክንድር ሲነሳ አብሮ ኢትዮጵያ ውስጥ ያለ የጋዜጠኝነት ችግር አብሮ ይነሳል። ጋዜጠኝነትን አፍነው ያዙ እንደ ጸረ ሽብር ሕግ የመሳሰሉት ታፋጅ ቶች ይነሳሉ። በተመሳሳይ በሙያ የታሰሩ የሙያ አጋሮች ይነሳሉ እና ትቅሮች ይወጣሉ። ስለዚህ ይሄ ለሱ ትልቅ ውጤት ይመስለኛል። የፔን ካናዳ የፕሮግራም አስተባባሪ ለሆኑት ሚስተር ብራንደን ከዚህ ሽልማት ጋር ድርጅቶ ምን መልእክት ለእስክንድር ያስተላልፋል ብያቸው ነበር። እኛ እናስታውሳለን እኛ ያለህበትን አስከፊ ሁኔታ እንረዳለን። ስራዎችን እና ፍላጎቶችን ሁሉ እንገነዘባለን። ያንተን ጉዳይ ለዓለም በማሳሰብ ህዝቡ በመንግስት ላይ ጫና በማሳደር ያላንዳች ቅድመ ሁኔታ በአፋጣኝ ከእስር እንድትለቀቅ እንሰራለን። ጋዜጠኛ ስመኘሽ የፔን ካናዳ ሽልማትም ሆነ የሌሎች ዓለም አቀፍ የጋዜጠኞች መብት ተቆርቋሪዎች ሽልማት ለአሳሪ መንግስታት የራሱ የሆነ መልእክት ያስተላልፋል ትላለች። ክሪቲሳይዝ ማድረጋቸው ወይ መጻፋቸው ወይም ደግሞ ያሉትን ማህበራዊ ኢኮኖሚያዊ፣ ፖለቲካዊ ችግሮች ሊሆን ይችላል ነቅሶ ማውጣታቸው የመንግስት ለራሱ ፍጽም እንጂ መንግስትን ማሸበር እንዳልሆነ የሽብርን ትርጉም ዞር ብለው መልሰው እንዲከልሱት ምናልባት ማያ ሊሆናቸው ቢችልትኝ ተስፋ አደርጋለሁ ለዶች ቬለ ለተጠናቀረው ዘገባ ናትናኤል ወልዴ ነኝ ከዋሽንግተን ዲሲ አድማጮች በዚህ ዘገባ ላይ ያላችሁን አስተያየት በስልክ ቁጥር 0049 17 22 66 69 44 ላይ አጭር የጽሁፍ መልእክት በመላክ አካፍሉን በሳውዲ አረቢያ ከተማ መካ አቅራቢያ በምትገኘው በሚና እንደ አውሮፓውያን አቆጣጠር ባለፈው መስከረም 24 2015 ዓ ም በተከሰተው መጨናነቅና ግፊያ ሰበብ የሞቱት ሰዎች ቁጥር 769 መድረሱን የሳውዲ አረቢያ ባለሥልጣናት በይፋ ከገለጹ ጥቂት ጊዜ አልፏል። ከዚያን ጊዜ ወዲህ ግን የውጭ አገራት መገናኛ ብዙሀን እንደዘገቡት የሟቾች ቁጥር ቢያንስ ወደ 2200 ከፍ ብሏል። በአሁኑ ጊዜ የሳውዲ መንግስት የአስክሬን መለየትን ስራ በማካሄድ ላይ መሆኑን አመልክቷል። የሟቾችን ቁጥር በተመለከተ ከሳውዲ በኩል በይፋ ምን እየተባለ መሆኑን በጅዳ የሚገኘውን ጋዜጠኛ ነቢዩ ሲራክን ባልደረባዬ አርያም ተክሌ በስልክ ጠይቀው ነበር። እንግዲህ ከዚያ ጊዜ ጀምሮ ምንም አይነት የሞቱ ሰዎችን መረጃ አልወጣም። ዳሩ ግን እዛ ሚና ጀማራት እና መካ አካባቢ የሞቱ ሰዎች ስም ዝርዝር በሰፊው የሚነጠፍ ነበር። ባለፉት ሳምንታት ቁጥሩ ከተገለጸው በላይ እንደሆነ በርካታ ተጨባጭ መረጃዎች አሉ። ያም ሆኖ ግን በሳኡዲ መንግስት በግልጽ የወጣ አዲስ መረጃ የለም። ያው ሰባት ነጥ ስታ ዘጠኝ እንደተባለ ነው ያለው። የሳውዲ ባለስልጣናት በሚና አደጋ የሞቱትን ሰዎች አስከሬን የመለየቱ ሂደት አሁንም እንደቀጠለ ይናገራሉ። ይኸው ሂደት በወቅቱ ምን ደረጃ ላይ ይገኛል? አሁን ትልቁ ችግር ያለው እንግዲህ አስክሬን የመለየቱ ጉዳይ ነው። እስካሁን ድረስ የተጣራ ነገር የለም። ለምሳሌ ያህል የኢትዮጵያን ሀጃጆች ጉዳይ ብንወስድ በአሁኑ ሰዓት ያለው ቁጥር ተወው የተለያየ ነው። ምክንያቱም የሀጅ ኮሚቴ አባላት እና እዚያው አካባቢ የሚገኙ የኢትዮጵያ ኤምባሲ ተወካይ እንደነገሩኝ ከሆነ እና በመግለጫውም እንዳየሁት ከሆነ የማጣራቱ ሂደት እጅግ በጣም ዘገምተኛ ነው እና በጣም ብዙ ጥረት የሚያስፈልገው ነው። ምክንያቱም የሬሳዎች ሁሉ የተበላሹ አሉ ሶስት አይነት ማጣራት ነው ያለው። አንድ በአሻራ አንድ በአጥፎ ፎቶግራፍ እና አንድ ደግሞ በዲኤንኤ ነው በዲኤንኤ ነው እንጂ ያለው እድሉ፣ ፎቶግራፉና የአሻራ ጉዳይ ብዙ ጠቃሚ አልሆነም። ምክንያቱም አያያዛቸው ጥሩ ስላልሆነ አሁን ያለው አማራጭ ዲኤንኤ ነው። እና የማጣራቱ ሂደት እጅግ በጣም አስቸጋሪ እና የተወሳሰበ እንደሆነ ነው እዛ አካባቢ ያሉ ሰዎች የሚናገሩት። እና በዚህ ምክንያት ይመስለኛል ቁጥሩን በትክክል መግለጽ የተቻሉበት ሁኔታ የለም። ሳውዲ አረቢያ በአሁኑ ጊዜ አስከሬኖች የላከችበት ሁኔታ አለ። ለምሳሌ አደጋ የደረሰባቸው ኢትዮጵያውያኑ ሀጃጆች አስከሬናቸው ወደ ሀገር ተመልሷል። እንግዲህ በሀጅ ከሞቱት መካከል ሬሳቸው ወደ ሀገራቸው የተመለሰ ኢራናውያን ሀጃጆች ናቸው። ይህም ዋና ምክንያቱ በኢራንና በሳዑዲ መንግስት መካከል በሪዮታ አለም ደረጃ ያሉ ችግሮች ነገሩንም ትንሽ ወደ ፖለቲካ ተቀየሩትኝ የእነሱ የኢራን ሀጃጆች ሬሳ ወደ ሀገራቸው መግባቱን አውቃለሁ። በተረፈ የሌላ ኢትዮጵያን ጨምሮ የተለያዩ ሀገራት ዜጎች ግን ብዙ ሬሳዎች በእስልምና በሚፈቅደው ስርዓት መሰረት እዚሁ መካ ውስጥ እንዲቀበሩ የተደረገበት ሁኔታ እንዳለ በርካታ መረጃዎች አሉ። ከኤምባሲና ከቆንስል አካባቢ የሚወጡ የተለያዩ ሀገር መረጃዎች እንደሚያሳዩት ከሆነ ብዙዎቹ እዚህ ሀገር ለመቀበል ፈቃደኛ በመሆናቸው የቤተሰብ ፈቃድ እየተጠየቀ ተቀብረዋለኝ የሚል መረጃ ነው ያለው። በሚና አደጋ የሞቱት ኢትዮጵያውያን ሀጃጆች ቁጥር ምን ያህል መሆኑ በወቅቱ የተረጋገጠ መረጃ አለ? አሁ እንግዲህ ምንድን ነው የኢትዮጵያ ኤምባሲ የተለየ ቁጥር ነው የሚሰጠው የኢትዮጵያ ቴሌቪዥን የተለየ ቁጥር ነው የሚሰጠው ምድር ላይ ደግሞ በአካል ደግሞ ሰዎች ስታገኛቸው እና መረጃ ስትሰበስብ የምታገኘ ቁጥር የተለያየ ነው አምሳ ሶስት ሞቱ አምሳ አራት ሞቱ ይባላልኝ በመንግስትና በኢትዮጵያ መገናኛ ብዙኃን ደረጃ እዚሁ በአካል ደግሞ ሄደች ደግሞ ስታጣሪ ከሰማንያ በላይ ኢትዮጵያውያን እስካሁን በሞታቸው ብዙ ማረጋጋጫዎች የሚሰጡ ሰዎች አሉ። ያም ሆኖ ግን በትክክል ከሳውዲ መንግስት ኢትዮጵያውያን ለመሆናቸው ማረጋገጫ አልተሰጠም በሚል ጉዳዩን የኢትዮጵያ ቆንስል ሆነ የሀጃጅ ኮሚቴዎች ይፋ እንዳላረጉት ነው የሰማሁት እንጂ እንደውም ኢትዮጵያውያንን ብቻ ሳይሆን በርካታ ሀጃጆች እስካሁን ማንነታቸው ያልተለየ አጃጆች እዛው የሮሳ ማስቀመጫ ቦታ ላይ እንዳሉ መረጃዎች አሉ። ስለዚህ በአደጋው የሞቱት የኢትዮጵያውያን ሀጃጆች ቁጥር ከፍ ሊል ይችላል ማለት ነው። እስካሁንም ከተገለጸው ከሀምሳ ሶስት እና ከሀምሳ አራት በላይ እንደሆነ በርካታ የመረጃ ግብአቶች አሉ። ዋናው ነገር ምንድነው? የኢትዮጵያ ኤምባሲ፣ ኢትዮጵያ ቆንስል እና ኢትዮ ሀጅ ኮሚቴ የሞቱት ሰዎች ኢትዮጵያያን ለመሆናቸው ማረጋገጫ ከሳውዲ መንግስት ሲሰጠኝ በሚል ነው እንጂ እስካሁንም እኮ ከመቶ በላይ ሰዎች ኢትዮጵያውያን ሀጃጆች እ ጠፉ ብለው እኮ ተመዝግበው እስካሁን አልተገኝም እና ይህ የሚያሳየው ምንድነው? በርካታ የሞቱ ኢትዮጵያውያን እንዳሉ ምንም የሚያጠራጥር አይደለም። ዋናው ነገር ተረጋግጦ የመውጣቱ ጉዳይ ነው። ነቢዩ ሲራክ በጣም አመሰግናለሁ። የቻይናው መሪ ሺጂንፒንግ የብሪታንያ ጉብኝታቸውን አጠናቀው ዛሬ ወደ ሀገራቸው ተመልሷል። ሺ ብሪታንያን በጎብኙበት ወቅት ቻይናና ብሪታንያ ከ30 ቢሊዮን ፓውንድ በላይ የሚገመት የንግድ ስምምነቶች ተፈራርመዋል። ጠቅላይ ሚኒስትር ሺ በአራቱ ቀናት የብሪታንያ ቆይታቸው በሄዱበት ደማቅ አቀባበል ቢደረግላቸውም የሚቃወማቸውም አልጠፋም። ዛሬ ወደ ሀገራቸው ከማቅናታቸው በፊትም ከንግድ ማህበረሰብና ከሲቪክ ማህበራት መሪዎች ጋር ተገናኝተው ነበር። የብሪታንያው ጠቅላይ ሚኒስትር ዴቪድ ካምረን ቻይና የብሪታንያ ተመራጭ አጋር ትሆናለችም ብሏል። እና ደምሴ የዛሬን አያድርገውና የብሪታንያ መገናኛ ብዙሃን የቻይናን ስም ቢያነሳ ለአየር ብክለት መንስኤ፣ የሰብአዊ መብት ጠላት፣ ዲሞክራሲ አልባ ሀገር፣ ከራሱ አልፋ አፍሪካን ሰብአዊ መብት ገፋፋ ያሰለጠነች ቻይናን የተጎዳኘ ሁሉ ሀበላው ሲል እንዳልከረመ ሁሉ ዛሬ ግን ከቻይና ጋር አዲስ ትዳር መስርቷል። 41 መትረየስ ያስተኮሱት ሺጂንፒንግ ፒንግ በብሪታንያ የድግሶች ቁንጮ በተባለለት ቅልጥ ባለ ድግስ አራት ቀናት ቆይታቸው የተንቆጠቆጠና የተደበላለቀ ምላሽ ነበረው። እሳቸው በአማራ የወርቅ ጋሪ ወደ ንግስት ኤልሳቤት ቤተ መንግስት ሲያመሩ በሌላው የብሪታንያ ክልል እርካሽ በሆኑ የቻይና ምርት ውጤት ከ1 ሺ በላይ የሚሆኑ የብሪታንያ ብረታ ብረት ሰራተኞች ስራቸውን አጥተዋል። ፋብሪካውም ሊዘጋ ነው። ያም ሆኖ ግን ቀይ ምንጣፍ ዘርግተው በዳውኒንግ ስትሪት የቻይናውን መሪ የተቀበሉት ጠቅላይ ሚኒስትር ዴቪድ ካሜሮን ጉብኝቱ ለሁለቱ ሀገር ወርቃማ ዘመን ነው ሲሉ ገልጸዋል። የሁለቱ ሀገር መንግስታት ጎን ለጎን በመቆም ለጋዜጠኞች ባደረጉት መግለጫ በሁለቱ ሀገራት መካከል የመረጃ መረብ ስለላ እንዳይደረግ በደህንነት ጉዳይ ጣልቃ እንዳይገቡ ከመስማማታቸውም በተጨማሪ ከ40 ሚሊዮን በላይ የሚያወጣ የምጣኔ ሀብት ትስስር ተፈራርመዋል። በብሪታንያ ሲያወዛግብ የቆየውን የኒውክለር ኃይል ማመንጫ በቻይና እንዲገነባ ተስማምተዋል። And I'm pleased to announce today that we're signing an historic deal to build the Hinkley nuclear power station. ዛሬ የሂንክሊን የኒውክለር ኃይል ማመንጫ ለመገንባት ታሪካዊ ስምምነት መፈጸማችንን ስገልጽ ደስተኛ ነኝ። 25,000 ክፍት የስራ ቦታ መፍጠር የሚችል ለ60 ሚሊዮን ቤቶች በተመጣጣኝ ዋጋ አስተማማኝ ኃይል የሚያቀርብ ነው ሲሉ ተናግረዋል። በቻይና ያለውን የሰብአዊ መብት በተመለከተ የሀገሪቱን ነባራዊ ሁኔታ ባማከለ እና የቻይናን ፍላጎት በማይነካ መልኩ ከተቀረው ዓለም ጋር ለመስራት የሚያስችል መንገድ እንዳለ የቻይና መሪ ተናግረዋል። ሺጂንፒንግ እና ባለቤታቸው በለንደን አለማቸውን ሲቀጩ ያለአንዳች ተቃውሞ አልነበረም። በየቦታው በቻይና ያለውን ሰብአዊ መብት ገፈፋ እና የዲሞክራሲ መብት ረገጣን በመቃወም ሰልፍ የወጡ በርካቶች ናቸው። የቻይናን ገንዘብና ንግድ መቀበሉ ጥሩ ነገር ግን በቻይና ያለውን የሰብአዊ መብትና በነፃ የመናገር መብት ዋጋ መርሳት የለብንም ያለው ከተቃዋሚ ሰልፈኞች መካከል አንዱ ነው። መሪው በየቦታው ሲጓዙ መንገድ ላይ ቆመው አላሳለፍ ያሉም ተቃዋሚዎች ነበሩ። የእንግሊዝ ጠቅላይ ሚኒስትር የሰብአዊ መብትን ወደ ጎን ሲያደርግ መታየቱ ካሳዘናቸው መካከል ታዋቂው የቻይና የሥነ ጥበብ ባለሙያ አይዊዊ ብሪታንያ ለተወሰነ ጊዜ ጥቅም መሠረታዊ አቋሟን የምትቀይር ከሆነ ስህተት ነው ሲል ተናግሯል። የብሪታንያና የቻይና አዲስ ወዳጅነት የት ድረስ እንደሚዘልቅ ባይታወቅም በቆይታቸው ግን ሁለቱ መንግስታት በጋራ መጠጥ ቤት ገብተው አምሽተዋል። ብዙዎች ይህን የሰሞኑን የቻይና ና የብሪታንያ ፍቅር በጥርጣሬ ያዩትና ቻይና በብሪታንያ የፖለቲካ አቋም ላይ ጣልቃ ልትገባ ትችላለች የሚል ፍርሃት ያጫረባቸው ፖለቲከኞች ስጋታቸውን ከመግለጽ አልተቆጠቡም። ለዶችቬሌ ራዲዮ ሀና ደምሴ ለንደን።